ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ጎብኙ። ዶክተር ደረሰ አየናቸው በኦክሲ ማርሴል ዩኒቨርሲቲ የመካከለኛው ክፍለ ዘመን የአፍሪካ ቀንድ ጥናትና ምርምር ፕሮግራም ተመራማሪ፣ ቀደም ባሉት ሁለት ክፍለ ዝግጅቶቻችን በቅርቡ የሕዝብ ዝውውርና ሰፈራን አስመልክቶ በካምብሪጅ ዩኒቨርሲቲ ፕሬስ አማካኝነት ለህትመት ያበቁትን መጣጥፋቸውን ተመርኩዘው ከባንቱ ፍልሰት እስከ ግራኝ አህመድ የእስልምና ሃይማኖት መስፋፋትና ታሪካዊ ወቅት ድረስ ዋቢዎችን አጣቅሰው ተናግረዋል። ወደ ቀጣዩና የመደምደሚያ ክፍለ ዝግጅታችን ያለፍ ነው። እንዲህ ነው። በጥናቱ ውስጥ እንዳሰፈሩት ከ16ኛው ክፍለ ዘመን በኋላ ኦሮሞ ወደ ሰሜን ኢትዮጵያ የመስፋፋት ፍልሰትና ሰፈራ በአራሹና አርብቶ አደሩ ህብረተሰብ ውስጥ ያሳደራቸው ምጣኔ ሀብታዊና ፖለቲካዊ ተጽዕኖዎች የምንነበሩ በወቅቱ። በጣም ጥሩ ጥያቄ ነው። ይሄ ዋናው ጉዳይ ነው። በሶስተኛው ምዕራፍ ውስጥ ሁለት ነገር ነው ያለን በሶስት ምዕራፎች በብዙ በግብርና የሚተዳደሩትን ነው የሚይዘው። የማማ አመድንም የህዝብ እንቅስቃሴ ይዘን ከተነሳን ይሄኛው አርብቶ አደሮች ማለት ይቻላል። አንደኛው ደቡብ ኢትዮጵያ አካባቢ የመጣው የኦሮሞ ፍልሰት ነው የኦሮሞች መስፋፋት ነው። በምዕራብም በኩል እንደዚሁ፣ በምስራቅም ደግሞ የአፋሮች መስፋፋትን አብሮ መያዝ ይፈልጋል። ምክንያቱም አፋሮችም በዚ አይነት ዘመን ነው ገፍተው የመጡት ማለት ነው። በኋላ ግን የእነሱ እንቅስቃሴ በኦሮሞዎቹ መስፋፋት ጥንካሬ የተነሳ ሊገደብ ተችለዋል ማለት ነው። ነገር ግን በኢትዮጵያ የኢኮኖሚ የህዝብ ለውጥ ወይም የኢትዮጵያን ካርታ ዛሬ ያለውን መልክ እንዲይዝ ያስቻለው የከብት አርቢዎቹ ወደ ሰሜን መጓዝ ነው። ከዚህ በፊት ያየነው ከሰሜን ወደ ደቡብ የመጣው ነው። አሁን ደግሞ የከብት አርቢዎቹ ኢኮኖሚን ይዞ ወደ ሰሜን የመጣው የኦሮሞ ፍልሰት ወይም ማይግሬሽን ነው ብለን ነው የምንለው። ይሄ ማይግሬሽን መሰረታዊ ለውጥ ያመጣ፣ ቅድም እንዳልኩት የማህበረሰብ የኢኮኖሚ ለውጥ እንዳመጣ እናያለን። ይሄ ማህበረሰብ ይዞ የመጣው የከብት አርቢዎች ነው። ዋናውን ፍለጋውም አብዛኛው ሰው እንደሚያስተውለው የግጦሽ ሳር ፍለጋ ነው። ወደ ሰሜን እየሄዱ ወደ ቀዝቃዛው ቦታ እየሄዱ የግጦሽ ሳርን እየፈለጉ በዚያ ምክንያት የማህበረሰብ ስብት ወይም መስተጋበር እንዲፈጠር አድርገዋል ማለት ነው። የኦሮሞች ዋነኛው አቅማቸው ሁለት ነገር ማለት ያስፈልጋል ብዬ አስባለሁ በኦሮሞች ፍልሰት ላይ ምክንያቱም የመጀመሪያው ህዝረት ኦሮሞዎች ራሳቸው የራሳቸውን ልማድ፣ የራሳቸውን ባህል፣ የራሳቸውን እስቴት ለደረሱበት ላሸነፉት ማህበረሰብ መስጠት እና መቀበል ነው። ምናልባት ሞጋሳን በሌላ መንገድ ሬዲፋይን ማድረግ ያስፈልጋል ብዬ የማስበውም ለዚህ ነው። ምክንያቱም ሞጋሳ ማለት ፍጠት ብቻ ሳይሆን መቀበልም ስለሆነ በኦሮሞ ባህል ውስጥ ምክንያቱም ኦሮሞ የሌላውን ማህበረሰብ ሃይማኖት ተቀብለዋል፣ የግብርና ስርዓትን ተቀብለዋል። እነዚህ ዋነኛ ነው። የኢኮኖሚውን ከአርብቶ አደርነት ወደ ምንድን ሄደው ወደ ግብርና ነው ሄደው፣ ባህላዊ እምነት ወደ ክርስትና እና ወደ አንድ አህዳዊ እምነት የሚከተሉትን እስልምና ወይም ክርስትናን ተቀብለዋል ማለት ነው። በዚህ ውስጥ ነው በዚህ ውስጥ እያለ በሶስት ከፍለን ልናየው እንችላለን። የሰሜኑና የምዕራብና የምዕራብና የምስራቅ ብለን ልናያቸው እንችላለን። የሰሜኑን ስናይ ከክርስቲያኑ መንግስት ጋራ ተዋህዶ የአንድ መንግስት መፍጠር ችሏል ማለት ነው። ለምሳሌ በተለይም በሰልሞናዊ መንግስት መካከል ገብቶ የመፍጠር ሁለተኛ ደግሞ እንደዚሁ የእጁ የሚነሳው የአካባቢ መንግስት የእጁ መንግስት ደግሞ የተሻለ ወይንም እንደራሴ መንግስት እንዲቋቋም ጥረት አድርገዋል። ሁለተኛው ደግሞ የመሐመዶች የምንላቸው እንደዚሁ እንደዚሁ ሊፈጠሩ ችለዋል ማለት ነው። እንደዚህ መንግስታት የሆኑበት ከከብት አርቢነት ነው ማለት ነው። በምዕራብ ያለውም ደግሞ እንደዚሁ በቅርብ አስራ ሰባተኛ በአስራ ስምንተኛ ክፍለ ዘመን የኢናሪያን ጊቤ ስቴትስ የምንላቸውን አካባቢ እንዲፈጠሩ አስችለዋል ማለት ነው። እነዚህ ደግሞ ከዛ ከምዕራቡ አካባቢ ያለውን የግብርና የሚተዳደረውን ማህበረሰብ ጋር ተዋህደው ይህንን ፈጥረዋል ማለት ነው። ወይም ወደ ወለጋ ሲሄድ ወለጋ ነቀምት የምንላቸውን ሁሉ ነቃ ነቀምት የሚባሉን ዳናስቲ ወይም ስራው መንግስታት መስርተዋል ማለት ነው። ስለዚህ በዚህ አይነት ሁኔታ ነው ከማህበረሰቡ ጋራ ሰፍረው ወይንም በስርዓት አብሮ በመዋሀት በመስተጋብር ገብተው የመንግስት ባለስልጣናት እንደገና ደግሞ በሃይማኖት አስተማሪነት፣ ወይንም በክርስቲያኖ መንግስትነት ታሪክ ጸሀፊነት፣ የሃይማኖት ጸሀፊነት፣ ኤትኖሎጂ ጸሀፊነት፣ አዛዥ ሲኖር ማንሳት ይቻላል። አባባህሪን ማንሳት ይቻላል። ምክንያቱም አባባህሪ የጋሙ ሰው ናቸው ከዛ መጥተው ነው ኦሮሞ ታሪክ በጣም እስከ ዛሬ ድረስ ከፍተኛ ግምት የሚሰጠውን መጽሐፍ የጻፉልን። እነዚህ ሁሉ ከኦሮሞ ማህበረሰብ ውስጥ እየወጡ እንደሆነ በደንብ ይታያል ማለት ነው። በምስራቅ አካባቢ ያለውን ደግሞ እንደዚሁ በዛ የነበረውን የአዳን መንግስት በጣም አቅሙ ስለደከመ እንግዲህ ይሄ ኤክስፓንሽኑ ዋናው ምክንያት አንዱ ያው እና እስላሙ ባደረጉት እስልምና መንግስታት ባደረጉት ግጭት የተከፈተውን ክፍተት በመውሰድ ነው የከብት አርቤቱ ወደ ሰሜንም ከስራ ምንም በየስፍራው ሊስፋፉ የቻሉት የሚለውን ትኩረት መያዝ ያስፈልጋል። ስለዚህ ወደ ምስራቅ ስንመጣ የምስራቁ ደግሞ እነዚህ የአዳሉ መንግስታት የመተካት ባህሪ አነስተው ነበረ። ግን ያው የአዳሉ መንግስት ፈር ክልል ውስጥ በዛ በመስፈሩ ምክንያት አንድ ራሱን የቻለ የሱልጣናዊ መንግስት ለማቋቋም ሞክሮ ነበረ ግን አልተሳካም፣ ጠንካራ ሳይሆን ቀረ። በምክንያት ከዛ በኋላ የሆነው ነገር ያው ኑር የሐረም ግንብ ሰራ እና አደሬዎቹ በዛ አደሬዎቹ በዛ አካባቢ ራሳቸውን ተከላክለው ቆዩ። በዛም በምስራቅ አካባቢ ያለው እንግዲህ መስተጋብሩ በዚህ አይነት ሁኔታ ነው የተከሰተው ማለት ነው። እነዚህ ሁሉ ስናያቸው ከአስራ ሰባተኛ ክፍለ ዘመን እስከ አስራ ሰባተኛ ክፍለ ዘመን ድረስ ያለው ሂደት ነው ማለት ነው። ከዛ በኋላ ነው እንግዲህ ሶስተኛው ላይ መጨረሻው ምዕራፍ የምመጣው ማለት ናታዊ ጽሑፎች ውስጥ ያሰፈሩት አንዱ በፍልሰት ታሪክና በአፍሪካ ቀንድ ሶስተኛ ግዙፍ ስፍራን ይዞ ያለው የዳግማዊ ምኒልክ የደቡብ ግዛት መስፋፋት መስፋፋትና በኢትዮጵያና አፍሪካ ቀንድ ሰፈራ ታሪኮች ውስጥ ምን አይነት አገራዊና አህጉራዊ የሰፈራና የግዛት ለውጦችን አስፍኗል? እንደ አስቀመጡት እንዲሁ ዓፄ ሚኒሊክ አከራካሪም ቢሆን ወደ ደቡብ ኢትዮጵያ መንግስታቸውን እንዲያሰፉ ከአፄ ዮሐንስ ምክር ተቸሯቸዋል። እሳቸውም ያንን ተቀብለዋል የሚል የታሪክ ጠቀስ ምንጮች አሉ። ዓፄ ዮሐንስ ለሚኒሊክ የሰጡት ምክር ወደ ደቡብ እንዲስፋፉ ከምን አኳያ ነው? ያስ ተአማኒነቱ ምን ያህል ነው? አመሰግናለሁ። የመጨረሻውና ሶስተኛው ምዕራፍ ፍልሰት ነው ብለን የምናነሳው። በዚህ ፍልሰት ውስጥ ቅድዛኛውን የፍልሰት ካልቸራል ሴንተሩ ጎንደር ነው። ጎንደር ካልቸራል ሴንተሩ ወደ ደቡብ ነው የተነሳው። ጎንደር ስልጣኔ ወይንም የጎንደር ተሃድሶ ብንለው፣ ይህን የክርስቲያናዊ መንግስት እና የአዜባዊነት እሳቤ እንደገና ወደ ደቡብ እንዲሰርጽ ያደረገው የጎንደር ባህል ነው። ጎንደር የምንለው በክርስትና ላይ የተደገፈ ባህል ነው። እና በአውሳ የነበረው የአዳል መንግስት በዛ በረሃ ተውጦ ሲቀር፣ ጎንደር ግን የህዝብ እንቅስቃሴ እና አሰፋፈርን ጎንደር ነው የተገናኘው። ካርታ ላይ ካየኸው ከደቡብ ምዕራብ ተነስቶ ምዕራቡን ይዞ ሰሜኑን፣ ምስራቁን ይዞ ማዕከላዊን ይዞ የኦሮሞ አብዛኛው ማህበረሰብ የተለያየ ቦታ ላይ እየሰፈረ እየሰፈረ ሄዶ የተወሰነው አሁን በዚኛው ቦረና ነው ሄደው በዚኛው ጣሬምቱ ነው የመጣው የሚለውን ይዘን ስንመጣ ሁሉም የተገናኙት በኋላ ላይ ስናያቸው ጎንደር ነው የተገናኙት። የእጆቹም ጎንደር ነበሩ፣ መሐመዶቹም ጎንደር ነበሩ። የያዙትን ይዘው እንደገና ደግሞ በዚህ በኩል የወለቃ ኦሮሞዎች የምንላቸው ከሲሲኒዮስ ጋራ ከዛም በኋላ ወደ ቤተ መንግስት ክርስቲያና መንግስት ቤተ መንግስት የመጡት ጎንደር ነው። ሁሉንም ያገናኛቸው ጎንደር ነው ማለት ነው። እዛ ውስጥ የሆነው ነገር ሁሉ ጎንደር ያለ ወይንም አማራ የምንላቸው አሉ፣ ወይንም ኦሮሞዎች አሉ፣ ወይንም አፋሮች አሉ፣ ወይንም ትግሬዎች አሉ፣ ወይንም ወይጦዎች አሉ፣ ፈላሻዎች የምንላቸው አሉ። ሁሉም የተገናኘው ጎንደር ነው። ያንን ካልቸ በዚህ ውስጥ የሃይማኖቶቹን ምኖቹን ብናነሳቸው እነዚህ ሁሉ እዛ ውስጥ ተደባልቀው ያንን ይዞ ነው ምክንያቱም ብዙ ጊዜ በቤተክርስቲያን ውስጥ ሄደን ስና የትም እስከ ጋሙ ጎፋ ድረስ ሄደን ብናይ ስዕሎች ወይንም የሆኑ ጥሩ ስራዎች የተሰሩት የጎንደር አዋቂ ነው መጥቶ የሰራው ብለው ነው የሚነገረው። ስለዚህ የጎንደር ካልቸር ወደ ደቡብ የክርስቲያኑን ካልቸር እንደገና ይዞ እና የክርስቲያኑን ካልቸር የምንላቸው የክርስቲያኑን እምነት ሴት የምንላቸውን ሁሉን ማህበረሰብ አንድ ላይ አዋህዶ ወደ ደቡብ ያመጣው እሱ ነው። በሸዋም ይሁን በጎጃምም ይሁን ወይንም በትግራይም ይሁን አንድ ነገር መታወቅ ያለበት አይዲዮሎጂው አንድ ነው። አዜባዊነት ነው። እኛ የተስፋዊቱ ምድር ኢትዮጵያውያንን ነው የሚለው አፄ ዮሐንስ ለአፄ ምኒልክ ወደ ደቡብ እንዲሄዱ ያደረጋቸው አንዱ የመጀመሪያው ነገር ራሱ አይዲዮሎጂው አስተሳሰቡ አንድ ነው። ምናልባት መጥቀስ ካለብኝ ምናልባት ምክንያቱም የአዜባዊነት አስተሳሰብ ወይም ሰለማዊ ነገስታት አዲስ አስተሳሰብ ነው ያመጡት። አፄ ቴዎድሮስ አፄ ቴዎድሮስ ያመጡት ምንድን ነው? እኔም ሰለሞናዊ ናይ ነው። ምክንያቱም የእጁ ነገስታቶች እስከ መጨረሻው ድረስ የሰለሞናዊ ነገስታት ነክተው አያውቁም። እነሱን ይሾማሉ። እነሱ ደብረ ታቦር ሆነው እንደ ጠቅላይ ሚኒስትር ሆነው ያገለግሉ ነበር፣ ይሰሩ ያስተዳድሩ ነበር። ነገር ግን አጼ ቴዎድሮስ ሲመጡ አዲስ እሳቤን ያመጡት እኔም ሰለሞናዊ ነኝ። ስለዚህ አሁን ኃይል ያለው ነው ስልጣን የሚይዘው የሚለው ነገር ላይ ብቻ ነው የደረሰው ማለት ነው። ተክለ ጊዮርጊስም ቴዎድሮስ በኋላ ሲመጡ ማንም ሰው አልጠይቃቸውም። እርሶ ሰለሞናዊ አይደሉም ብለው ይጠይቃቸው የለም። አጼ ዮሐንስንም እርሶ ሰለሞናዊ አይደሉም ብሎ ይጠይቃቸው የለም። ወይ ምኒልክንም እርሶ ሰለሞናዊ አይደሉም ብሎ ይጠይቃቸው የለም። ምክንያቱም ሰለሞናዊያን አስተሳሰብ ወይንም አዘባይነት አስተሳሰብ ሁላችንም አሁን የተስፋይቱ ምድር ዲስተንደንት ናን ወይንም ዝርያዎች ነን። ስለዚህ ሁሉም ኢትዮጵያዊ በኢማም አህመድ ዘመን የፈረሰችውን የኢትዮጵያን መንግስት እንደገና መመስረት አለብን የሚለው እሳቤ ሁሉም የጎንደርም ነጋሽ ቢሆን፣ የትግራይም ነጋሽ ቢሆን፣ የሐማሴንም ነጋሽ ቢሆን ወይንም የጎጃሙም ወይም የሸዋውም ነጋሽ ቢሆን በአንድ ሀሳብ ያቺ የጠፋችዋን የኢትዮጵያን ክብር መመለስ በሚለው ውስጥ ነበር ያለው። ስለዚህ ዮሐንስና ምኒልክ አጼ ሚኒሊክ እስከ አስራ ስምንት ሰባ ድረስ የምንነበሩ የኢትዮጵያ ንጉሰ ነገስት ብለው ነው ማህተማቸው ላይ ያስቀመጡት። ስለዚህ ያንን አጼ ዮሐንስ በጣም ድል በድል ስለነበሩ ከጉራና ከጉንደት በኋላ የመጡ ስለሆነ እስከ ደብረ ብርሃን ድረስ መጥተው ነበርና የሊቼ ስምምነት ይባላል። በአስራ ስምንት ሰባ ላይ በሊቼ ስምምነት መሰረት እሳቸው ንጉሰ ሸዋ ሆነው እንዲቆዩ ከዛ በኋላ ንጉሰ ነገስትነቱን አጼ ዮሐንስ በአጼ ዮሐንስ ስም እንዲሆን ተደረገ ማለት ነው። እሳቸው የአጼ ዮሐንስን ንጉሰ ነገስትነት በተቀብለው ማለት ነው። ታርቀው ማለት ነው። ምክንያቱም ከፍተኛ ጦርነት ሊያስነሳ እንደሚችል የሸዋ ነገስታትም ደግሞ አይ አንችልም ብለው ስላሰቡ፣ ስለዚህ አጼ ዮሐንስ ለመጀመሪያ ጊዜ ከየአጼ ምኒልክ ታሪከ ነገስት ላይ ማየት ይቻላል። አንተ ሊቼ ምን ትሰራለህ? የደብረ ብርሃን ከተማ የዘራ ያቆብ ከተማ እያለ ብለው አምጥተዋቸው የደብረ ብርሃን የመጀመሪያውን ሰባ ላይ የነበረውን ቤት ቤተ ክርስቲያን እንዲሰራ ያደረጉት እሳቸው ናቸው። አንኮበር እና ሊቼ ነበሩ። ሊቼ ማለት ከከተማዋ ከደብረ ብርሃን ሶስት ኪሎ ሜትር ወደ ላይ በደሴ መንገድ ላይ መውጫዋ ላይ ያለች ቦታ ናቸው። እሳቸው ከተማቸውን እዛ ነው የሰሩት እና እሳቸው ናቸው ወደዛ ያመጧቸው እና ከዛ በኋላ የጠፋውን ምድር መልስ ነው ያሉት እና ይሄ የጠፋውን ምድር መመለስ የሚለው ሀሳብ ዛሬ በዛ በእነሱ ዘመን የተነሳ አይደለም። በጣም የሸዋን ነገስታቶች ከመንዝ ተነስተው ወደ ደቡብ እንዲመጡ ካደረጋቸው ዋናው መነሻው ታላቁ ኢያሱ የሚባለው የጎንደሩ ንጉስ ነው። እስከ መንዝ ድረስ መጥቶ የመንዝ ያሉትን እርስ በራሳቸው ሲዋጉ፣ እናንተ አገር ጠፍቶ ምንድን ነው ይህንን የምታደርጉት? መዋሃድ አለባችሁ ብሎ በነጋሴ ክርስቶስን መሪያቸው አድርጎ ሄደ ማለት ነው። በዚህ አይነት መንገድ ነው የሀሳቡ ራሱ የጠፋውን ምድር መመለስ የሚል የኢትዮጵያን ክብር መመለስ በሚል ሀሳብ ነው የተነሳ። ስለዚህ አጼ ዮሐንስ ይህንንም ስለሚያውቁ ለአጼ ምኒልክ አንተ ጎንደ ደብረ ብርሃን ነው ብለው ደብረ ብርሃን አምጥታቸው ከዛ በኋላ የጠፋው ምድር መልስ የሚለውን ሀሳብ ያነሱት፣ ግን አላማቸው የጋራ አላማ ነው። የትኛውም ዘመናዊ ዘመን መንግስታት፣ እኛ ነገስታቶች ሳቢያቸው አንድ ትልቅ ሀገር መመስረት ነው። ያም ትልቅ ሀገር ደግሞ ቀድሞ የጠፋ ነው። እንደገና የእስራኤል ፓራዳይም የሚባለው እስራኤል ልትጠፋ ትችላለች ወይ አገሩ ሊበተን ይችላል ግን እንደገና ተመልሳ ትሰበሰባለች የሚለው ቃል ኪዳን በኢትዮጵያም ላይ ይሰራል ብለው ስለሚያምኑ ቀኝ ገዢዎቹ በቀላሉ ይህንን ዛሬ ኢትዮጵያ የምንለውን ግዛት በታት ነው ዛሬ ግማሾቻችን ሱዳናዊ ወይንም ኬንያዊ ወይንም ሶማሊያዊ ወይንም ማት የምንሆንበት አጋጣሚ ሊኖር ይችል ነበረ። ኢትዮጵያ ውስጥ በፍልሰትና ሰፈራ የተከሰቱት ህብረሰባዊ መስተጋብር አሁን ያለችው ኢትዮጵያ በተለያዩ ዘርፎች በግብርናው፣ በባህል፣ በቋንቋ ውርርሶች እንደዚሁም በሃይማኖታዊ መሰረቶች እና ረዊት ዓለማዊ ኳያ ሲነጻጸር እና ዛሬ ያለንበት ታይ ሁኔታ ላይ ለመድረስ ምን አይነት አዎንታዊና አሉታዊ ተጽዕኖዎች ያበርክቷል ማለት ይቻላል። የሺህ አመታት የፍልሰትና ሰፈራ ሂደቶች በሀገር ኢትዮጵያ ይሄ ወሳኝ ጥያቄ ነው። እንደምናውቀው ለአሁንም እንደተነጋገር ነው በማህበረሰብ ውስጥ ከግጭት የወጣ አይደለም። የምንነጋገራቸው ሁሉ በጣም ግጭት አምጥተዋል፣ ብዙ ከቦታ ወደ ቦታ መፈናቀል አምጥተዋል፣ ብዙ መዋሃድ አምጥተዋል። ብዙ የከሰሙ ልማዶች እና የከሰሙ ባህሎች አሉ። ቢኖሩ ኖሮ የምንላቸው ሊሆኑ ይችላሉ። ግን ይሄ ዳይናሚክስ ነው፣ ይሄ እንቅስቃሴ ነው። ማህበረሰቡን ልናቆመው አንችልም እና ይሄ ዋናው አሉታዊ የምንለው ቀደመ የምንለውን ነገር የነበረውን ለውጥ አምጥቷል። ብዙ ሰዎችም በዚህ መካከል ብዙ ማህበረሰቡም ህይወቱ አልፏል። ብዙ የሆነ ነገር እንዳለ የሚታይ ነው። ይሄ እንግዲህ ከአሉታዊ አንጻር ነው። ከባህል አንጻር ዘር አንዱ ባህል አንዱን ባህል ውጦታል፣ አንዱ ቋንቋ አንዱን ቋንቋ ውጦታል፣ የምንላቸው የምናነሳቸው ነገሮች ናቸው ከማህበረሰቡ እሴት አንጻር እና በጣም ከጥቅሙ አንጻር ስናይ ሁሉም ማህበረሰብ እንደ ግጭት አልፎ ወደ አንድ ማህበረሰብ የመመስረት ግንዛቤ ላይ መድረሱ ነው። ያንን ቀውስ ሊፈቱበት የሄዱበት የጦርነት ውጤታማ እንዳልሆነ እንደምንም ለውጥ እንደማያመጣ በማየታቸው፣ ቅድም እንዳልኩት ጎንደር ላይ ሁሉም ተሰባስበው የተስማሙበት ያ ሲጋጭ የነበረው ማህበረሰብ እንደገና ያንን እሴት የራሱን እሴት ጨምሮ ሁሉም የራሱን እሴት ጨምሮ እንደገና አንድ አገር እንዲቋቋም ያደረገ እሴት ነው። ይሄንን እሴት መልካም አጋጣሚ ነው። ምክንያቱም ዛሬ ኢትዮጵያ የምንለውን ስንነጋገር ይሄ የሺህ ዓመቱ ወይንም ከስድስት መቶ ሰባት መቶ ዓመት በላይ ያለው እድሜ የማህበረሰብ ግጭት፣ ግንኙነት እና እንደገና ስክነት እና እንደገና ውህደት ላይ መስተጋብር ላይ ተመሰረተ ስለሆነ ይህንን እውነታ እንዳለ መቀበል ያስፈልጋል። ዛሬ የአከሌ ባህል፣ የአከሌ ልማድ፣ የአከሌ ምናምን የምንለው ነገር በጣም ይገርመኛል ራሱ። ምክንያቱም ይህንን እያየ ይህንን ጽሑፍ በማዘጋጅበት ጊዜ የገረበኝ ነበር እና አንዳንዱ ቦታ ላይ በጣም አላግባብ የገፋንበት ጋራግባብ ህንበት ያለ የመሰለ የነበረና ይህ ማህበረሰብ በግልጽ የምናየው ነገር ወደ ውህደት እንደመጣና ወደ አንድነት መጥቶ የጋራ የሆነ መፍጠር የቻለ ነው። ለምሳሌ የመስቀልን ታሪክ ብንወስድ በአንድ በኩል የሚገርም ግንኙነት አለ። በእያንዳንዳችን ቤታችን ውስጥ የምናደርጋቸው አምልኮች ሁሉ ከዛ ማህበረሰብ የወጣ የራሱን ሃይማኖታዊ ማንነት ዲፋይን ያደረገ ማህበረሰብ እንዲፈጠር ራሱን ኢትዮጵያዊ ነኝ የሚል አለ እንዲፈጥር ያደረገ በጋራ ሊያስማማ የሚችሉ ብዙ ለውጦችን ያደረገ በምግቦቻችን፣ በትሪዎቻችን፣ በመሶቦቻችን የምናያቸው ምግቦች ሁሉ የአንድ ማህበረሰብ እንዳልሆነ፣ እነዚህ ሁሉ ጠቅላላው የዚህ ማህበረሰብ ግንኙነት ውጤት እንደሆነ በግልጽ መረዳት የሚቻል ይመስለኛል። እና እጅግ ጠንካራ ጎኑ ዛሬ ኢትዮጵያ የሚለውን ማህበረሰብ መንግስት በዚህ በምስራቅ አፍሪካ በጥንካሬ እንዲቆይ ያደረገ የታሪክ ሂደት እንደሆነ መረዳት ይቻላል። ዶክተር ደረሰ አየናቸው የታሪክ ረዳት ፕሮፌሰር እና በኤክስ ማርሴይ ዩኒቨርሲቲ የመካከለኛው ዘመን ጥናትና ምርምር ፕሮግራም ተመራማሪ ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለ ካሰው።